ሰላም ለእዳዊከ ጽቡር ለገብራ በምራቀ አፎከ ቅዱስ አይንተ ወዲ ፍጠራ ትምህርተ ህዋት ክርስቶስ ዘትነገርን ጰርስፎራ ነገሥታት በንቲያከ ይገድፉ የራ ወጠቆሙ ይፈትዋራ